የቡሩንዲ የፖለቲካ ቀውስ ከዕለት ዕለት እየተባባሰ በመሄዱ የአብዛኛው ዓለም አቀፍ ማኅበረሰብ ጥሪ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አንድ ዐይነት እርምጃ እንዲወስድ ነው። እርምጃው ማዕቀብ መጣል ሊሆን ይችላል፣ የሰላም አስጠባቂ ኃይል መላክ ሊሆን ይችላል፣ ወይም ሌላ። ግን በርሶ እምነት ሁከቱን ማስቆም የሚችለው ምንድን ነው? ማርግሬት ብሽር ለሚስተር ዶግራቲያስ ኒዮን ኩሩሩ በቅድሚያ ያቀረበችው ጥያቄ ነው። በቡሩንዲ ሁከቱን ለማስቆም ብቸኛው መፍትሄ ሁሉም ወገኖች ለድርድር እንዲቀመጡ ተጽዕኖ ማሳደር ነው። ይሄ ነው ብቸኛው መንገድ። ቀደም ብዬም ተናግሬያለሁ። በቡሩንዲ የትኛውም ወገን በጦርነት አሸናፊ አይሆንም። ድርድሩን እንዲጀምሩና ኃይል በመጠቀሙ እንዳይገፉ ለማድረግ ለየት ያለ የተጽዕኖ ዘዴ መጠቀም ያስፈልጋል። በተቀናቃኝ ኃይሎቹ ላይ ተጽዕኖ ሊደረግባቸው ያስፈልጋል ሲሉ ግን ምን አይነት ተጽዕኖ ነው የሚሉት? ማርግሬት በሺር ለሚስተር ዲዮግራቲስ ኒዮንኩሩሩ ያስከተለችው ጥያቄ ነው። ይሄ የፖለቲካ ጥያቄ ነው። እኔ ደግሞ ፖለቲከኛ አይደለሁም። የመጀመሪያው እርምጃ የሚመስለኝ አቅም በፈቀደ ሁሉ እነርሱን ለማነጋገር መሞከር ነው። ያኔ በእርግጥ ሁኔታው የማይገባቸው ከሆነ ሁሉም አይነት ማዕቀብ ሊጣልባቸው እንደሚችል መገመት ይቻላል። ለምሳሌ የአውሮፓ ኅብረት በአራት ሰዎች ላይ ማዕቀብ ጥሏል። እንዴት ሊሠራ እንደሚችል ባላውቅም አንዱ ዘዴ ነው። እንደኔ ከሆነ ብዙ ሰዎችን ልኮ ሁሉንም ወገኖች በማነጋገር ማንም ጦርነቱን ማሸነፍ እንደማይችል እንዲረዱ ማድረግ ነው። አንደኛው ወገን ለጥቂት ጊዜ አሸንፎ ሊቆይ ይችል ይሆናል። ነገር ግን ተሸናፊው ደግሞ ራሱን አደራይቶ አዲስ የሽምቅ ውጊያ እንቅስቃሴ ሊጀምር እንደሚችል ግልጥ ነው። አገራችን ውስጥ ዕድሜ ልኩን በማባራ የአማጺያን እንቅስቃሴ መኖር አንችልም። መቆም አለበት፣ አሁን በግድ መቆም አለበት። ለዚህም ነው በተቀናቃኞቹ ወገን መካከል ሰላማዊ ድርድር እንዲጀመር የምንፈልገው። በቡሩንዲ በአሁኑ ወቅት የብዙዎች ስጋት ሁከቱ ወደ ቀድሞው አይነት ፍጅት እንዳያመራ ነው። በእውነት ወደዚያ ደረጃ ሊሄድ ይችላል ብለው ያስባሉ ወይስ ሕዝቡ የቀድሞው ዘግናኝ ክስተት እንዳይደገም ከመፍራት ማስጠንቀቂያ እየሰጠ ነው ይላሉ? ቡሩንዲ ውስጥ ያሉ በሁለቱም ወገኖች የሚገኙትን ፖለቲከኞቻችንን ስገመግም ሕዝቡን ቀስቅሰው ፍጅቱን ማስጀመር ይችላሉ። ለጊዜው ግን በተለይ በገጠሩ አካባቢ የምንሠራው ሰዎች የተረዳ ነው የሕዝቡ ማኅበራዊ ትስስር ከፍተኛ በመሆኑ ለመገዳደል ዝግጁ አለመሆኑን ነው ያም ሆኖ ግን ፖለቲከኞቹ አንዳንድ ጽንፈኞች ቡድኖችን በማግባባት ፍጅቱን ማስጀመር ይችላሉ የሚል ፍራቻ አለኝ። ያንን አደጋ ነው አሁን ማስወገድ ያለብን። ለአሁኑ እኔ በብሩንዲ ሕዝብ ላይ ትልቅ እምነት አለኝ። የሚቻላቸውን ሁሉ አድርገው ፍጅቱን ያስወግዳሉ ብዬ አምናለሁ። በፖለቲከኞቻችን ላይ ግን ፈጽሞ እምነት የለኝም። ባልደረባችን ማርግሬት በሽር አስተያየት አዘልም የሆነ ጥያቄዋን አስከትላለች። በቡሩንዲ እርቀ ሰላሙን አስመልክቶ ብዙ መሰራት ያለበት ይመስለኛል። የእርስ በርስ ጦርነቱ ቁስል ገና አልሻረም፣ አይደል? አሁን ቁስሉ ገና አልጠገገም። አሁንም እንዳለ ነው፣ በደንብ አልሻረም። በዚች አገር ውስጥ ብዙ የተለያዩ ችግሮች አሉ። የመሬት ይዞታ ችግሮች አሉ። የእርቀ ሰላም ኮሚሽኑ ችግር አለ። ኮሚሽኑ ቢቋቋምም ስራውን ገና አልጀመረም። ስለዚህ ቁስሉ አሁንም አለ። እርቀ ሰላሙን በሚመለከት በዚያ ላይ መስራቱ በጣም በጣም አስፈላጊ ነው። ይህ እንዳለ ሆኖ ግን ዋናው የብሩንዲ ችግር ድህነት ነው። አሁን ድህነት፣ የወጣቱ ዜጋ ሥራ አጥ መሆን፣ በገጠሮ አካባቢ ሕዝቡ በቂ ምግብ ስለማያገኝ የሚመገበው በቀን አንዴ መሆኑና የጤና ጥበቃ አገልግሎትም አለማግኘት ምክንያቱ ከድህነት ጋር የተያያዘ በመሆኑ ነው። ለእነዚህ መሠረታዊ ችግሮች ከስሩ መፍትሄ ማግኘት የሚቻለው የተለያዩት ተቀናቃኝ ወገኖች የፖለቲካውን ድርድር ሂደት እንዲጀምሩ ተጽዕኖ ከተደረገባቸው በኋላ ነው። ዛሬ በብሩንዲ የወጣቱ ማኅበረሰብ ሥራ ማግኘት እንዲችል እና እንደገና በፖለቲከኞች ቅስቀሳ እየተደለለ ወደ ፈለጉት አቅጣጫ እንዳይመሩት ማድረግ የሚቻለው አንድ ነገር ሲደረግ ብቻ ነው። ይህ እጅግ በጣም ወሳኝ ጥያቄ ነው። ገበሬውም ምርቱን እንዲያሻሽል በመርዳት ከብሮና በልጽጎ እንዲኖር ለማድረግ መሞከር በጣም ጠቃሚ ይሆናል ብዬ አምናለሁ። የሲቪል ማኅበረሰቡ እነዚህን ግቦች ለመምታት ምን አይነት ሚና መጫወት ይችላል? ማርግሬት በሽር ለሚስተር ኒዮንኩሩ ያቀረበችው ሌላ ጥያቄ ነበር። የሲቪል ማኅበረሰቡ ሚና በጣም ወሳኝ ነው። ልነግርሽ የምፈልገው የፖለቲከኞች ፍላጎት ሥልጣን መያዝ መሆኑን ነው። በአጠቃላይ አንዳንዶቹ የሚሉት ሌሎቹን ጥያቄዎች፣ የፖለቲካ ጉዳዮችን ከተደራደርን በኋላ እንመክርባቸዋለን ይላሉ። እውነትነትም አለው። በእነዚያ ድርድሮች ወቅት ግን ሦስተኛ ወገን ተሳታፊ ሆኖ የሕዝቡን ፍላጎት እንጂ የፖለቲከኞችን ፍላጎት ማስቀደም እንደሚገባቸው ማስገንዘቡ እጅግ በጣም አስፈላጊ ነው። ይህን መሰሉን በሕዝብና በፖለቲካ ፓርቲዎች መካከል እርቅ ማውረድ የሚችለው ከሁሉም ገለልተኛ የሆነው የሲቪል ማኅበረሰቡ የሚጫወተው ሚና ይሆናል። ሀገራችን የጸጥታ ጥበቃዋን እንድታሻሽል፣ ሰላምና መልካም አስተዳደርን ለማምጣት የሲቪል ማኅበረሰቡ ሚና በጣም በጣም አስፈላጊ ነው። ማርገሬት በሽር ጥያቄዎቿን ስታጠቃልል እርሶ ዲዮግራቲያስ ኒያንጉሩሩ የሲቪል ማኅበረሰብ መሪ ነውት እንደሚያውቁት ደግሞ በቅርቡ በርካታ የሲቪል ማኅበረሰቡ መሪዎችና የሰብአዊ መብት ተሟጋቾች ቡሩንዲ ውስጥ ጥቃት ተፈጽሞባቸዋል። የተገደሉም አሉ። ይህ ሁኔታ ያስፈራውታል። በአሁኑ ጊዜ ሀገሪቱ ውስጥ በሲቪል ማኅበረሰብ መሪነት መስራቱ አደጋ አለው ብለው ያምናሉ ኖ አየሽ ዛሬ ብሩንዲ ውስጥ ማንም ሰው ደህንነቴ የተረጋገጠ ነው ማለት አይችልም። ምክንያቱም በተለይ ባለፉት ወራት ውስጥ ገዳዩ ማን እንደሆነ ማወቅ ስለማይቻል ነው። በፖለቲካ አስተሳሰብህ ምክንያት ልትገደል ትችላለህ። በሌላ ባላወቀው ምክንያትም ልትገደል ትችላለህ። ሌሎች የሲቪል ችግሮችም አሉብን። ስለዚህ ዛሬ ብሩንዲ ውስጥ ደህንነቴ ተጠብቋል ብሎ መናገር የሚችል የለም። ሕዝቡን ለማስታረቅ እየሞከሩ ያሉ ሰዎች እንኳ አስተማማኝ ሕይወት የላቸውም ምክንያቱም በጽንፈኞች ዘንድ እርቅ እንደ ጥሩ ነገር ስለማይታይ ነው። ሌላው ችግር እያንዳንዱ ፓርቲ በአሸናፊነት መውጣት ያለብኝ እኔ ነኝ ብሎ ማመኑ ነው፣ የአንዱ ትልቅ የሀገሪቱ ችግር ነው። ይህን የፖለቲካ ጦርነት አንዱ ወገን አሸንፎ ቢወጣ እንኳ ከአንድ ሳምንት በኋላ አዲስ የአማጽያን እንቅስቃሴ ይጀመራል። ገዢው ፓርቲ ለጊዜው ካሸነፈም ብዙም ሳይቆይ በየቦታው የቦምብ ፍንዳታ፣ ተኩስ እና ሽብር በየምሽቱ መካሄዱ ይቀጥላል። ለዚህ ሁሉ ምክንያቱ ጠላትህ ማን እንደሆን ማወቅ አለመቻልህ ነው። ለማጠቃለል ዛሬ በቡሩንዲ ማንም ሰው ደህንነቴ የተጠበቀ ነው ማለት አይችልም። በተለይ እኛ በሲቪል ማኅበረሰብ ውስጥ ላለነው ሕይወት በጣም አስቸጋሪ ነው። ጽንፈኝነት እንደማያስፈልገን ለዓለም ማሳወቁ እጅግ ጠቃሚ ይሆናል። የብሩንዲ ፖለቲካ ፓርቲዎች እንዲደራደሩ የሚረዳ ሰው ያስፈልገናል። ያ ሲሆን ነው ሰላማዊ ሀገር ገንብተን የሕዝቡን የኑሮ ደረጃ ማሻሻል የምንችለው ሲሉ የሲቪል ማኅበረሰቡ መሪ ዶግራቲያስ ኒዮንክሩሩ በማስገንዘብ ከባልደረባችን ማርግሬት በሽር ጋር ያደረጉትን ቃለ መልልስ አጠቃለዋል። Oh, so